You're with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በኮሮና ቫይረስ ሳቢያ ባህርማዶ ክሩዝ መርከብ ላይ ተገለው ያሉ አውስትራሊያውያን ሊመለሱ ነው። የፌዴራል መንግሥቱ በሆልደን ከአውስትራሊያ መልቀቅ ቅር ተሰኝቻለሁ አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግሥቱ የዳይመንድ ፕሪንስስ ክሩዝ መርከብ ተሳፋሪዎች ወደ አውስትሬሊያ ሲመለሱ በኮሮና ቫይረስ ጥርጣሬ ተገለው እንደሚመረመሩ አስታወቀ። 200 አውስትሬሊያውያን በዚህ ሳምንት ከጃፓን ወደ አውስትሬሊያ ሲመለሱ ዳርዊን በሚገኘው የኮሮና ቫይረስ መመርመሪያ ጣቢያ ለተጨማሪ ምርመራ ለሁለት ሳምንታት ሊቆዩ እንደሚችሉ ተገልጧል። ጠቅላይ ሚኒስትር ስኮት ሞሪሰን የዳይመንድ ፕሪንስስ ተሳፋሪዎች ረቡዕ ዕለት ወደ አውስትሬሊያ ሲመለሱ ቀጣዩ እርምጃ ምን እንደሆነ እንደ ተነግራቸው ተናግረዋል። እዚህ ሲመጡም በጤና ጥበቃ ረገድ ተገለው እንዲቆዩ መደረጉ ሊያበሳጫቸው እንደሚችልና ያንንም ቅሬታቸውን እንደሚጋሩ ሲገልጡ አሁን እኒያ መርከብ ላይ ተሳፍረው ያሉትና ቤተሰቦቻቸው በጣሙን የብስጭት ስሜት እንደሚሰማቸው እረዳለሁ። እኔም ብስጭት ይገባኛል። ይህ ባልሆነ ደስ ባለ ነበር። ይሁንና የአውስትራሊያውያን ጤና አውስትራሊያ ውስጥ ለማስጠበቅ ሲባል ይህን ማድረጋችንን ሁሉም አውስትራሊያውያን እንደሚስማሙበት እርግጠኛ ነኝ ብለዋል። ይሁንና የሜልበርን ነዋሪ የሆነችው ሁናህታን ጃፓን ውስጥ ተመርምራ ነፃ በመሆኗ ለተጨማሪ ምርመራ ዳርዊን ላይ እንድትቆይ መደረጉ አግባብ አይደለም ብላለች። የፌዴራል መንግሥቱ ሆልደን ከአውስትሬሊያ የመኪና ገበያ የመውጣት ውሳኔ ላይ በመድረሱ በእጅጉ ቅር የተሰኘ መሆኑን አስታወቀ። ጄኔራል ሞተርስ በ2017 የመኪና ፈብሪካ ሥራውን የገታ ሲሆን ከመጪው ዓመት ጀምሮ የመኪና ሽያጩን ያቆማል። የፌዴራል ኢንዱስትሪ ሚኒስትር ካረን አንድሩስ በዚህ ውሳኔ አምስት መቶ የሆልደን ሠራተኞች ሥራቸውን እንደሚያጡና ስንብቱም የሆልደን ዘመን ማክተሚያ መሆኑን ሲናገሩ በአብላጫ የሚጎዱት የሽያጭ ግብይትና የሰው ሀብት ሠራተኞች ናቸው። በድጋሚ ከሆልደን ጋር በቀጥታ አነጋግራለሁ ምን አይነት ሥራዎችና ብዛታቸውንም አክለው በዝርዝር እንዲያስታውቁኝ እጠይቃለሁ። ለውጡ የሚጀምረው ከሚቀጥለው ዓመት አጋማሽ ላይ እንደሆነ አመላክተዋል። ወሳኙ ጊዜ የሚሆነው ወደዚያ መቃረቢያው ነው ብለዋል። የአውስትሬልያ እምባ ጠባቂ ለመጀመሪያ ጊዜ የአውስትሬልያ የእገታ ጣቢያ እንቅስቃሴ አገር አቀፍ ሪፖርት አቀረበ። ሪፖርቱ የእገታ ተቋማት በድንበር ኃይል የሚደረገውን ጥበቃን አስመልክቶ ቀጣይ ቁጥጥር የማድረጉን አስፈላጊነት የገለጠ ሲሆን እምባ ጠባቂው ጥገኝነት ጥያቄዎችና ስደተኞች የእገታ ማዕከላት ውስጥ የሚያሳልፉት ጊዜ ስጋቶችን እንዳሳደረበት አመልክቷል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በኮሮና ቫይረስ ሳቢያ ባህር ማዶ ክሩዝ መርከብ ላይ ተገልለው ያሉ አውስትራሊያውያን ሊመለሱ ነው። የፌዴራል መንግስቱ በሆልደን ከአውስትሬሊያ መልቀቅ ቅር ተሰኝቻለሁ፣ አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።